የዲደብሊው ዜና ጤና ይስጥልን። ዜና እናሰማለን። በቅድሚያም ርዕሶቹን። በኦሮሚያ ክልል ጉጁ ዞን ሳባ ቦሩ ወረዳ አንዲት ነፍሰ ጡርናት በታጣቂዎች ተገደሉ። ግድያው በመንግስት የጸጥታ ኃይሎች የተፈጸመ ነው ሲሉ አንድ የሟች ቤተሰብ ገልጸዋል። የአካባቢው ባለሥልጣናት በበኩላቸው ነብሰው ጥሯ የተገደሉት የመንግስት የጸጥታ ኃይሎች ሸኔ ካሉት ታጣቂ ቡድን ጋር የተኩስ ልውውጥ ሲያደርግ ነው ብለዋል። የሲቪክ ማህበረሰብ ድርጅቶች ረቂቅ ማሻሻያ ዋጅ ላይ ማስተካከያ እንዲደረግ የቀረበው ምክረ ሐሳብ ውጤት ማምጣቱን የኢትዮጵያ ሰብአዊ መብት ኮሚሽን ገለጸ። የሱዳን ፈጥኖ ደራሽ ኃይሎች በሰሜን ዳርፉር በተፈናቃዮች መጠለያ ጣቢያ ባደረሱት ጥቃት አርባ ሰላማዊ ሰዎች ተገደሉ። የአውሮፓ ህብረት፣ ብሪታንያና ጃፓን በጋዛ እየተከሰተ ነው ባሉት ረሃብ ላይ እርምጃ እንዲወሰድ አሳሰቡ። የተባበሩት መንግስታት ድርጅት በጋዛ በአልጀዚራ ጋዜጠኞች ላይ የተፈጸመውን ግድያ አወገዘ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጎትሬሽ በጋዛ ጦርነቱ ከተጀመረ ወዲህ ከ240 በላይ ጋዜጠኞች መገደላቸውን ጠቅሰው በጉዳዩ ላይ ገለልተኛና ወገንተኛ ባልሆነ አካል ምርመራ እንዲደረግ ጠይቀዋል። ዜናው በዝርዝር በኦሮሚያ ክልል ጉጅ ዞን አንዲት ነፍሰ ጡር እናት በታጣቂዎች ተገደሉ። ግድያው የተፈጸመው በክልሉ ጉጅ ዞን ሳባ ቦራ ወረዳ ሱሬ ሱቄ ቀበሌ ሲሆን በአካባቢው ከፍተኛ ድንጋጤ መፍጠሩን የሟች ቤተሰብና የአይንማኞች ተናግረዋል። የዘጠኝ ወር ነፍሰ ጡርና የአንድ ልጅናት የሆኑት ወይዘሮ ሱቄ ቃጠላ ባለፈው አርብ ጠዋት በመኖሪያ መንደራቸው የተገደሉ ሲሆን ግድያው በመንግስት የጸጥታ ኃይሎች የተፈጸመ ነው ሲሉ አንድ የሟች ቤተሰብ ገልጸዋል። ባለፈው አርብ ጠዋት ሁለት ሰዓት ላይ ግድያው ሲፈጸም ምንም አይነት ውጊያ በአካባቢው አልነበረም ያሉት የሟች ወንድም ግድያው በአካባቢው ከሚንቀሳቀሱ የሚሊሻና ጸረ ሽምቅ ተዋጊዎች ጥምር ኃይል እንደተፈጸመም ለዶቼ ቬለ ተናግረዋል። እሷ በአካባቢው በማሳ እህል ስትጠብቅ ነው፣ ቆጮ በሚባል ስፍራ እንዲሁ ከበቆሎ ማሳ ውስጥ ብቅ ብለው ነው የመንግስት አጣቂዎች ጋር ለዋት ያለፉ። አንዳችም የፈጸመችው ጥፋት የላትም። እንደ ቤተሰብ ለምን እንደተገደለችም አናውቅም። የአካባቢው ባለስልጣናት በበኩላቸው የነብሰ ጥሯ ግድያ ሁሉንም ያስደነገጠ ክስተት መሆኑን ገልጸው ግድያው የተፈጸመው በአካባቢው የመንግስት የጸጥታ ኃይሎችና ሸኔ ካሉት ታጣቂ ቡድን ጋር ውጊያ በሚደረግበት ወቅት መሆኑን የወረዳው ምክትል ዋና አስተዳዳሪ ደንቦባ ዋጭ ገልጸዋል። ያው በተፈጸመው ግድያ እኛም እንደ ግለሰብም እንደ አመራርም እጅጉን አዝነናል። ድርጊቱን የፈጸመው አካል ይህ ነው ተብሎ አይታወቅም። አካባቢው ላይ ሆነ ሸኔ ስለምንቀሳቀስ በወቅቱ ውጊያ ውስጥ ነው የእኚህ የሰላማዊነት ሕይወት ያለፈው። እናም ለጊዜው ከየትኛው ወገን እንደተኮሰባት የታወቀ ነገር የለም። ሸኔ ታውዳንዳ ወራና ከነ ኃላፊው አያይዘውም በወቅቱ በአካባቢው የተኩስ ልውውጥ የለም የሚሉት የአካባቢውን መረጋጋት የማይፈልጉ ናቸው ሲሉ ማጣጣላቸውን የዶቸ በለው ስዩም ጌቱ ከአዲስ አበባ በላከው ዘገባ ጠቅሷል። የሲቪክ ማህበረሰብ ድርጅቶች ረቂቅ ማሻሻያ አዋጅ ላይ ማስተካከያ እንዲደረግ የቀረበው ምክር ሀሳብ ውጤት ማምጣቱን የኢትዮጵያ ሰብአዊ መብት ኮሚሽን ገለጸ። የኮሚሽኑ ዋና ኮሚሽነር አቶ ብርሃኑ አዴሉ እንዳሉት የሲቪክ ድርጅቶችን ስራ ይገድባል በሚል ትችት ሲቀርብበት የነበረውን የሲቪል ማህበረሰብ ድርጅቶች ረቂቅ ማሻሻያ አዋጅ አንዳንድ ድንጋጌዎች እንዲስተካከሉ ኮሚሽኑ ያቀረበው ምክረ ሀሳብ ውጤት አምጥቷል። ኮሚሽኑ ተስፋ በሚሰጥ መልኩ ተስተካክሏል ያለው ይህ ረቂቅ አዋጅ ደረጃው ቢለያይም አሁንም ቢሆን የሲቪክ ምህዳሩን ያጠባል ሲሉ ዋና ኮሚሽነሩ መግለጻቸውን ሰለሞን ሙጨ ከአዲስ አበባ የላከው ዘገባ ያመለክታል። የመብት ተሟጋች ድርጅቱ ሂዩማን ራይትስ ዎች በበኩሉ ይህ ረቂቅ አዋጅ መንግሥታዊ ያልሆኑ ድርጅቶችን ስራ የሚገድብና ለመንግስት ከፍተኛ ጣልቃ ገብነት በር የሚከፍት አፋኝ ሕግ መሆኑን ጠቅሶ የተወካዮች ምክር ቤት አባላት እንዳያጸድቁት ጥሪ ማቅረቡ ይታወሳል። የሱዳን ፈጥኖ ደራሽ ኃይሎች በሰሜን ዳርፉር ዛሬ ባደረሱት ጥቃት አርባ ሰላማዊ ሰዎች ተገደሉ። በጀነራል ሃምዳን ዳጋሎ የሚመራው የሱዳን ፈጥኖ ደራሽ ኃይል የሰሜን ዳርፉር ግዛት ዋና ከተማ በሆነችው አልፋሽር በተፈናቃዮች መጠለያ ጣቢያ በደረሰው ጥቃት አርባ ሰዎች መገደላቸውን የአካባቢውን የመብት ተሟጋች ድርጅቶች ጠቅሶ አጃንስ ፍራንስ ፕሬስ ዘግቧል። በአልፋሽር መጠለያ ጣቢያ የሚገኘው የሰማይ መብት ተሟጋችና የአካባቢው ማህበረሰብ ያካተተ አንድ ኮሚቴ ጥቃቱ ራሳቸውን ሊከላከሉ በማይችሉ ንጹሐን ላይ የተፈጸመ በመሆኑ አሰቃቂ ነው ብሎታል። ፈጥኖ ደራሽ ኃይሉ አቡሸክ መጠለያ ጣቢያንም በመውረር ቤታቸው ውስጥ የሚገኙ ንጹሐን ዜጎችን ኢላማ ማድረጉን የመጠለያ ጣቢያው ያደጋ ጊዜ ምላሽ ቡድን በፌስቡክ ገጹ ገልጿል። በመላው ሱዳን ሰብዓዊ እርዳታ በማድረግ ላይ የሚገኘው ይህ የማኅበረሰብ አንቂ ቡድን በጥቃቱ ቢያንስ 19 ሰዎች መጎዳታቸውን አመልክቷል። ከአልፋሽር ውጭ የሚገኘው የአቡሸክ መጠለያ ጣቢያ ወደ 450 ሺህ የሚጠጉ ተፈናቃዮችን የያዘ ሲሆን በጦርነቱ በተደጋጋሚ ጥቃት ደርሶበታል። በጎርጎሪያኑ ሚያዝያ 223 ዓ ም በዋና ከተማይቱ ካርቱም በተቀሰቀሰው የሱዳን የእርስ በርስ ጦርነት ከ40 በላይ ሰዎች ሲገደሉ 12 ሚሊዮን የሚደርሱ የሀገሪቱ ዜጎች ከቤት ንብረታቸው ተፈናቅለዋል። ይህ ዶቼ ቬለ ነው። የአንዲት ሕፃን ሞት ጋምቢያ ውስጥ ቁጣን ቀሰቀሰ። ፖሊስ የአንድ ወር ጨቅላዋ በግርዛት ምክንያት ህይወቷ እንዳለፈ መጠርጠሩን ተከትሎ ምርመራ እያካሄደ መሆኑን የጀርመኑ የዜና ወኪል ዲፒኤ በዘገባው ጠቅሷል። የፖሊስ የመጀመሪያው ምርመራ ውጤት ህፃኗ ለግርዛት መዳረጓንና ይህ ባስከተለው የደም መፍሰስ ህይወቷ ማለፏዋን አስታውቋል። ጨቅላዋ ሁድለት ሆስፒታል ስትደርስ ህይወቷ ያለፈ ሲሆን ከድርጊቱ ጋር በተገናኘም ሁለት ሴቶች እንደታሰሩ ፖሊስ አመልክቷል። የሴት ልጅ ግርዛት ጋምቢያ ውስጥ በህግ ከታገደ ዘንድሮ አስር ዓመት ሞልቶታል። ህጉን በመተላለፍ የህፃኗ ህይወት በመቀጠፉ የሀገሪቱን ህዝብ አስቆጥቷል። የመብት ተሟጋጅ ድርጅቶችም የጋምቢያ መንግስት የህጉን አተገባበር እንዲጠብቅ ጠይቀዋል። የአውሮፓ ህብረት ብሪታንያና ጃፓን በጋዛ እየተከሰተ ነው ባሉት ረሃብ ላይ እርምጃ እንዲወሰድ አሳሰቡ። የአውሮፓ ህብረት ብሪታንያና ጃፓንን ጨምሮ 24 የውጭ ጉዳይ ሚኒስትሮች ዛሬ ባወጡት መግለጫ በጋዛ ሰርጥ ያለውን ረሃብ ለማስቆም አስቸኳይ እርምጃ እንዲወሰድ ጠይቀዋል። የአውሮፓ ህብረት ከፍተኛ ዲፕሎማት ካናዳና አውስትራሊያ የውጭ ጉዳይ ሚኒስትሮቻቸው በተፈራረሙበት በጋራ መግለጫ በጋዛ ያለው ሰብዓዊ ስቃይ ሊታሰብ ወደማይችል ደረጃ ደርሷል፣ ረሃብም ከዓይናችን ስር እየተከሰተ ነው ብለዋል። ሚኒስትሮቹና የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ካጃ ክላስ እንዳሉት እስራኤል ለሁሉም ዓለም አቀፍ መንግስታዊ ያልሆኑ ድርጅቶች እርዳታ መላኪያ ፈቃድ እንድትሰጥና አስፈላጊ የሰብአዊ እርዳታ አቅራቢዎች እንዲሰሩ እገዳውን እንድታነሳ ጠይቀዋል። በመግለጫው ፈረንሳይና ኔዘርላንድን እንዲሁም አብዛኛውን ጊዜ ፍልስጤምን የሚደግፉት እንደ አይርላንድና ስፔን ያሉ ሀገራትን ጨምሮ 17 የአውሮፓ አባል ሀገራት መፈረማቸውን የፈረንሳይ ዜና ወኪል አጃንስ ፍራንስ ፕሬስ ዘግቧል። እንደ ዘገባው በዚህ ውሳኔ ጀርመን እስካሁን አልተካተተችም። የተባበሩት መንግስታት ድርጅት በጋዛ በአልጀዚራ ጋዜጠኞች ላይ የተፈጸመውን ግድያ አወገዘ። የተባበሩት መንግስታት ድርጅት ዋና ፀሐፊ አንቶኒዮ ጉተሬሽ እስራኤል ባደረሰችው የአየር ጥቃት የአልጀዚራ ጋዜጠኞች መገደላቸውን አውግዘዋል። አልጀዚራ ጋዜጠኞች የተገደሉበትን የእስራኤል ጥቃት በማውገዝ በርካታ የዓለም መሪዎችን የተቀላቀሉት ጉተሬሽ በጋዛ በጦርነቱ ከተጀመረው ወዲህ ከ240 በላይ ጋዜጠኞች መገደላቸውን ጠቅሰው በጉዳዩ ላይ ገለልተኛና ወገንተኛ ባልሆነ አካል ምርመራ እንዲደረግ ጠይቀዋል። የአውሮፓ ህብረትም በውጭ ጉዳይ ኃላፊዋ ካጃ ካስል በኩል ቀደም ሲል ግድያውን አውግዟል። አልጀዚራ ግድያውን አስመልክቶ ትናንት ባሰራጩ መግለጫ ታዋቂው ጋዜጠኛ አናስ አልሸሪፍን ጨምሮ አምስት ጋዜጠኞቹ በእስራኤል ጥቃት መገደላቸውን አስታውቋል። የእስራኤል ጦር በበኩሉ አሸባሪው ሐማስ ጋር ጥብቅ ቁርኝት የነበረውን ጋዜጠኛ ነኝ ባይ ሸሪፍን ኢላማ አድርጊያለሁ ብሏል። ይህ በእንዲህ እንዳለ አውስትራሊያ በመጪው መስከረም በተባበሩት መንግስታት ድርጅት ለፍልስጤም መንግስት እውቅና ለመስጠት ዝግጅት ላይ መሆኗን ጠቅላይ ሚኒስትር አንቶኒ ባሌዝ ተናግረዋል። ይህ ዶች በለ ነው። ዜናውን ከማጠቃለላችን በፊት ዋና ዋናዎቹን በድጋሚ ላስደምጣችሁ። በኦሮሚያ ክልል ጉጅ ዞን ሳባ ቦሩ ወረዳ አንዲት ነፍሰ ጡር እናት በታጣቂዎች ተገደሉ። ግድያው በመንግስት የጸጥታ ኃይሎች የተፈጸመ ነው ሲሉ አንድ የሟች ቤተሰብ ገልጸዋል። የአካባቢው ባለስልጣናት በበኩላቸው ነፍሰ ጡሯ የተገደሉት የመንግስት የጸጥታ ኃይሎች ሸኔ ካሉት ታጣቂ ቡድን ጋር የተኩስ ልውውጥ ሲያደርግ ነው ብለዋል። የሲቪክ ማህበረሰብ ድርጅቶች ረቂቅ ማሻሻያዎች ላይ ማስተካከያ እንዲደረግ የቀረበው ምክር ሀሳብ ውጤት ማምጣቱን የኢትዮጵያ ሰብአዊ መብት ኮሚሽን ገለጸ። የሱዳን ፈጥኖ ደራሽ ኃይሎች በሰሜን ዳርፉር በተፈናቃዮች መጠለያ ጣቢያ ባደረሱት ጥቃት አርባ ሰላማዊ ሰዎች ተገደሉ። የአውሮፓ ህብረት ብሪታንያና ጃፓን በጋዛ እየተከሰተ ነው ባሉት እርሃብ ላይ እርምጃ እንዲወሰድ አሳሰቡ። የተባበሩት መንግስታት ድርጅት በጋዛ በአልጀዚራ ጋዜጠኞች ላይ የተፈጸመውን ግድያ ወገዘ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ በጋዛ ጦርነቱ ከተጀመረ ወዲህ ከ240 በላይ ጋዜጠኞች መገደላቸውን ጠቅሰው በጉዳዩ ላይ ገለልተኛና ወገንተኛ ባልሆነ አካል ምርመራ እንዲደረግ ጠይቀዋል። ዜናው አበቃ። የዓለም ዜና ጸሐይ ጫኔ ነች ያሰማችን።